ትንቢተ ሕዝቅኤል ምዕራፍ ሰላሳ ዘጠኝ አንተም የሰው ልጅ ሆይ፣ በጎግ ላይ ትንቢትን ተናገር፣ እንዲህም በል ጌታ፣ እግዚአብሔር እንዲህ ይላል የሞሳሕና የቶቤል ዋነኛ አለቃ ጎግ ሆይ፣ እነሆ እኔ በአንተ ላይ ነኝ። እመልሰሃለሁ፣ እነዳህማለሁ፣ ከሰሜንም ዳርቻ እጐትትሃለሁ፣ ወደ እስራኤልም ተራሮች አመጣሃለሁ። ከግራ እጅህም ቀስትህን አስጥልሃለሁ ከቀኝ እጅህም ፍላጾችህን አስረግፈሃለሁ። አንተና ጭፍሮችህ ሁሉ፣ ከአንተም ጋር ያሉ ሕዝብ በእስራኤል ተራሮች ላይ ትወድቃላችሁ። ለሚናጠቁ ወፎች ሁሉና ለምድር አራዊትም መብል አድርጌ እሰጥሃለሁ። አንተ በምድር ፊት ላይ ትወድቃለህ። እኔ ተናግሬያለሁና ይላል ጌታ እግዚአብሔር። በማጎግም ላይ፣ ሳይፈሩም በደሴቶች በሚቀመጡ ላይ እሳትን እሰድዳለሁ። እኔም እግዚአብሔር እንደ ሆንሁ ያውቃሉ። ቅዱሱም ስሜ በሕዝቤ በእስራኤል መካከል ይታወቅ ዘንድ አደርጋለሁ ቅዱሱንም ስሜን ከእንግዲህ ወዲህ አላረክስም። አሕዛብም እግዚአብሔር የእስራኤል ቅዱስ እኔ እንደ ሆንሁ ያውቃሉ። እነሆ ይመጣል፣ ይሆንማል፣ ይላል ጌታ እግዚአብሔር ያልሁት ቀን ይህ ነው። በእስራኤልም ከተሞች የሚኖሩ ይወጣሉ የጦር መሣሪያዎችንም በእሳት ያቃጥላሉ። አላባሽ ጋሻንና ጋሻን ቀስትንና ፍላጻዎችን ጎመድንና ጦርንም ያቃጥላሉ። ሰባት ዓመት በእሳት ያቃጥሏቸዋል። በጦር መሣሪያ እሳትን ያነዳሉ። እንጂ እንጨትን ከምድረ በዳ አይወስዱም ከዱርም አይቈርጡም። የገፈፉአቸውንም ይገፋሉ የበዘበዟቸውንም ይበዘብዛሉ ይላል ጌታ እግዚአብሔር በዚያም ቀን በእስራኤል ዘንድ በባሕር ምሥራቅ የሚያልፉበትን ሸለቆ የመቃብርን ስፍራ ለጎግ እሰጣለሁ፣ የሚያልፉትንም ይከለክላል። በዚያም ጎግንና ብዛቱን ሁሉ ይቀብራሉ። የሸለቆውንም ስም ሐሞን ጎግ ብለው ይጠሩታል። ምድሩንም ያጸዱ ዘንድ የእስራኤል ቤት ሰዎች ሰባት ወር ይቀብሯቸዋል። የምድርም ሕዝብ ሁሉ ይቀብሯቸዋል፣ በተመሰገንሁበትም ቀን ለክብር ይሆንላችኋል፤ ይላል ጌታ እግዚአብሔር። ምድርንም ለማጽዳት በምድሩ ላይ ወድቀው የቀሩትን የሚቀብሩ ዘወትር በምድሩ ላይ የሚዞሩትን ሰዎች ይቀጥራሉ። ከሰባት ወርም በኋላ ይመረምራሉ። በምድርም የሚዞሩት ያልፋሉ፤ የሰውንም አጥንት ቢያዩ ቀባሪዎች በሐሞንጎግ ሸለቆ እስኪቀብሩት ድረስ ምልክት ይኖርበታል። ደግሞም የከተማይቱ ስም ሐሞና ይባላል። እንዲሁ ምድሪቱን ያጸዳሉ። አንተም የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል ለወፎች ሁሉና ለምድር አራዊት ሁሉ እንዲህ በላቸው፣ ኑ ተከማቹ፣ ሥጋንም ትበሉ ዘንድ ደምንም ትጠጡ ዘንድ በእስራኤል ተራሮች ላይ ወደማርድላችሁ መሥዋዕት እርሱም ታላቅ መሥዋዕት ከየስፍራ ሁሉ ተሰብሰቡ የኃያላኑን ሥጋ ትበላላችሁ፣ የምድርንም አለቆች፣ የአውራ በጎችንና የጠቦቶችን የፍየሎችንና የወይፈኖችን የባሳንን ፍሪዳዎች ሁሉ ደም ትጠጣላችሁ። እኔም ከማርድላችሁ መሥዋዕት እስክትጠግቡ ድረስ ጮማ ትበላላችሁ፣ እስክትሰክሩም ድረስ ደም ትጠጣላችሁ። በሰደቃዬም ከፈረሶችና ከፈረሰኞች ከኃያላንና ከሰልፈኞች ሁሉ ትጠግባላችሁ ይላል ጌታ እግዚአብሔር። ክብሬንም በአሕዛብ መካከል አኖራለሁ። አሕዛብም ሁሉ ያደረግሁትን ፍርዴን በላያቸውም ያኖርኋትን እጄን ያያሉ። ከእንግዲህም ወዲያ የእስራኤል ቤት እኔ እግዚአብሔር አምላካቸው እንደ ሆንሁ ያውቃሉ። አሕዛብም የእስራኤል ቤት በኀጢአታቸው ምክንያት እንደ ተማረኩ ያውቃሉ። ስለ በደሉኝ እኔም ፊቴን ከእነርሱ ስለ ሸሸግሁ በጠላቶቻቸው እጅ አሳልፌ ሰጠኋቸው፣ እነርሱም ሁሉ በሰይፍ ወደቁ። እንደ ርኵሰታቸውም እንደ መተላለፋቸውም መጠን አደረግሁባቸው፣ ፊቴንም ከእነርሱ ሸሸግሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ አሁን የያዕቆብን ምርኮ እመልሳለሁ፣ ለእስራኤልም ቤት ሁሉ እራራ አለሁ። ስለ ቅዱስ ስሜም እቀናለሁ። ማንም ሳያስፈራቸው በምድራቸው ተዘለው በተቀመጡ ጊዜ፣ ከአሕዛብም ዘንድ በመለስኋቸው ጊዜ፣ ከጠላቶቻቸውም ምድር በሰበሰብኋቸው ጊዜ፣ በብዙ አሕዛብ ፊት በተቀደሱባቸው ጊዜ እፍረታቸውንና የበደሉኝን በደላቸውን ሁሉ ይሸከማሉ። እኔም ወደ አሕዛብ አስማርኬያቸዋለሁና ወደ ገዛ ምድራቸውም ሰብስቤያቸዋለሁና እኔ እግዚአብሔር አምላካቸው እንደ ሆንሁ ያውቃሉ። በዚያም ከእነርሱ አንድ ሰው ከእንግዲህ ወዲያ አልተውም፣ ፊቴንም ከእነርሱ ከእንግዲህ ወዲህ አልሸሽግም፣ መንፈሴን በእስራኤል ቤት ላይ አፍስሻለሁና ይላል ጌታ እግዚአብሔር።